በአካባቢው ከቅርብ ጊዜያት ወዲህ ሕገ ወጥ በሆኑና በተለይም በምስራቅ ሐረርጌ ዞን ባሉ አነስተኛ ከተሞች መንገዶች እየተከሰተ ያለው የመንገድ ላይ ዝርፊያና ሕገ ወጥ ድርጊት ግን ለተሳፋሪውም ሆነ ለአሽከርካሪዎች ፈተና እየሆነ መጥቷል። አስተያየታቸውን የሰጡ መንገደኞች በእነዚህ መንገዶች ላይ ባሉ ከተሞች ስላጋጠማቸው ችግር ይናገራሉ። ደንጎጎ ላይ ያየሁት ነገር ሁሌ ነው። ከዛሬ ሶስት ቀን አጋጠመ አለማያ አደሌም ደንጎጎ ላይ ከዛሬ ሶስት ቀን ነው ያጋጠመኝ እና አሁን ራሱ ሲከፍቱ ጊዜ አሁን ራሱ ብሎ ድንጋይ ይዞ ገባ። ረቅጦኝ ነው የገባ። በዚህ ቁሞ ነው የገባ። በዚህ ቁሞ ሲገባ ጊዜ እንዴት ትቆምብኛለህ ብዬ ሳያውስ ነካ። በእጁ ድንጋይ አለ። በእጁ ድንጋይ ሲል አሰጋኝ ሂዶ የኋላ ልጆች አንቺ እስካልደረሰብሽ ድረስ ምን አገባሽ አሉ እና እኛን ከእኛ ጋር ነው የመጡት። ምን አገባሽ አንቺ እንዛቸው አለ ስድስታቸው ብሎ መታወቂያቸው ወስዶ ብሩን ትስጠን አውርዳቸው። የሹፌሩም የረዳት ራሱም አንተን ውረድ እያሉት ነበረ። ራሱ መታወቂያ አምጡ ምናምን ብሎ እንደዚህ ቁጭ ብዬ እያለው ድንጋይ ይዞ የት ነው የመጣችሁ ምናምን ብሎ በኦሮምኛ። እኔ ትንሽ ትንሽ ኦሮምኛ ችላለሁ፣ ግን ብዙ ማች። ከዛ እሱን መጀመሪያ ሲጠይቀው የምን መታወቂያ ነው ምናምን ብሎ ሲለው ለፈው ለፈዋል። ከዛ አለፈና እነሱን አናገራቸው። መታወቂያ ተቀበላቸው። ከተቀበለ በኋላ መቶ ብር አምጡ። ከዛ ረዳቱ መጣና ና ካልወረዳችሁ፣ ውረዱ ውረዱ ምናምን ይላቸው። ዛ መቶ መቶ መቶ መቶ ብር ሰጠናቸውና አንደኛ ረዳቱን እያገዛቸው ነው። ይሄ ሰውዬ ይሄ ረዳት ውስጠ ሚስጥሩን ያውቃል እንዴ ብለን በአጋጣሚ እዚች መንገድ ላይ በዚህ መንገድ ላይ ከሚሰሩ ተሽከርካሪዎች በአንዱ ረዳት ሆኖ በመስራት ላይ የሚገኙ አስተያየት ሰጭም ተከታዩም ብሏል። በቃ ያስቆሙ ተፋሪ ብር ያሉ እየተደባደቡ በቃ በአጠቃላይ ተሳፋሪዎች ያሳዝናሉ። ይገቡና እየደበደቡ ብር ይቀበሏቸዋል። እኔ ደግሞ እዛ ጋር እንዳንናገር ወይ ቋንቋ አልችል ወይ ምን አልችል ብናገር እንኳን ገንዘብ ስላለ ይወስዱብኛል በማለት ፈረና ዝምራለሁ አንዴ ዋ እንዲ ስንገባ ግብ ስንናገር በቃ ዝንበሩ ምናምን ተባለ በቃ ዝም አለ። ግን በቃ በአጠቃላይ ተሳፋሪዎቹ በጣም በጣም ነው የሚያሳዝኑ። በምስራቅ ሐረርጌ ዞን ባሉ ከተሞች እየተፈጸመ ነው በሚል ስለቀረበው የዚህ የመንገደኞችና የአሽከርካሪዎች ችግር ዙሪያ ያነጋገርናቸው የምስራቅ ሐረርጌ ዞን ፖሊስ የመንግስት ኮሚዩኒኬሽን ኃላፊ ኮማንደር ስዩም ደገፋ ተከታዩ ምላሽ ላይ ሰጥተዋል። በመጀመሪያ ወደ ወጀሉ ከመግባታችን በፊት አዲስ አበባ ወደ ጅቡቲ የሚወስደው መንገድ የላይኛው መስመር ማለት ነው በመዘጋቱ በዚህ ባህር ወደ ድሬዳዋ በኩል ወደ ጅቡቲ የሚሄድ መንገድ ከፍተኛ መጨናነቅ፣ ከባድ መኪና መጨናነቅ ይታይባቸዋል። ከዚህ ጋር በተያያዘ ምስራቅ ሐረርጌ ዞን አለመያ፣ ቀርሳና ድሬዳዋን የሚያዋስ ነው የደንገጎ መሬት አቀማመጡ ያው ከድሬዳዋ ወደ ደንገጎ ሲመጣ ዳገታማ ነው። እዛ አካባቢ ያው እንደሚደርሱ መረጃዎች መኪና አስቁሞ ንብረት የመውሰድ አስፈራርቶ ማትረፍ እንደዚህ እንደዚህ አይነት ወንጀሎች እንደሚፈጸሙ ከህዝቡ በደረሰን ጥቆማ መሰረት በወሰድነው እርምጃ ከአሁን በፊት ወደ ሰላሳ ሰዎች ላይ መርመራ ያጣርተን ጉዳያቸው በፍርድ ቤት እየታየ ነው ያለው፣ እነሱ ማረሚያ ቤት ነው የሚገኙት። ኃላፊው፣ በአካባቢው እየተፈጸመ ነው የሚባለውን ዝርፊያ ለመከላከልና ለማስቆም የአካባቢው ሚኒሻዎችን ያሳተፈ ስራ ከመስራት ጎን ለጎን ከአጎራባች አካባቢዎች ጋር በጋራ ለመስራት እየተንቀሳቀሱ መሆናቸውን ተናግረዋል። እነዚህ ሰዎች ከድሬዳዋ የሚነሳሉ፣ ከአለሚያ የሚነሳሉ፣ ከቀርሳ ይመጣሉ አንድ ቦታ ላይ ዘረፋውን የሚያካሄደው ያ ቦታ ደግሞ ጭኖ የሚመጣ መኪና እንደፈለገ መፍተን የሚችል ባለመሆኑ ዳገታማና ጠመዝማዛ ስለሆነ ለወንጀል መፈጸም ምቹ ቦታ ነው። ያም ቦታ አሁን በጋራ ለመጠበቅ እንደ ምስራቅ ሀረርጌ ዞን ሶስቱን ወረዳና የሚኒሻ አካላትን አድራጅተን እስከኛ ወሰን ድረስ ሄደናል። ከድሬዳዎች ጋርም እነሱም በበኩላቸው በእነሱ አካባቢ ለአደጋ የተጋለጠ ስፍራ ነው የሚባለውን ቦታ ጥበቃ እንዲያደርጉ ተወያይተናል። በእኛ በኩል ያለውን ግን ሰዎች መድበን ከፍተን እየሰራ ነው። ከዛ በኋላ ከህዝብ የደረሰን ጥቆማ ምንም የለም። ኃላፊው ይህን ምላሽ ቢሰጡም አሁንም በአንዳንድ አካባቢዎች የመሰል ድርጊቶች እንደሚፈጸሙ አንዳንድ መረጃዎች አሉ። ለዲ ደብሊው ዘገባ መሳይ ተክሉ ድሬዳዋ።